የባህል መድረክ ከዚያ ጋር ተወላጅ ተጋብተንም የተወለድን ማለት ልጆቻችን ባህላችን እንዳይረሱ እርስ በራሳችን ተከባብረን ልጆቻችን እኛን እንዲያከብሩ እና እንደገና ደግሞ የዚህን ባህል ይዘው ልጆቻችን እኛ እርስ በራሳችን ማህበር መርስተን ልጆቻችን ካላገናኘን ልጆቻችን የእኛን ባህል እየረሱ ወደ እነሱ ባህል ይሄዳሉ። እኔ ለምሳሌ ከጀርመን ነው የተጋባሁት። ልጄ ባህሌን እንድትረሳ አልፈልግ ነው። ባህሌን ይዛ እንድታድግ ነው የምትፈልገው። ከሁለት ብሔርን ብትወለድ የእኔንም የእሱንም ባህል ይዛ እንድታድግ ነው የምፈልገው። እና እያንዳንዳችን እርስ በራሳችን ተከባብረን ልጆቻችንም እኛን ሪስፔክት እንዲኖራቸው ይልቁንም ፍርሃተ እግዚአብሔር እንዲኖራቸው በቤተ ክርስቲያን ሆነ በእያንዳንዱ በባህል በአንዳንድ ፌስት ቦታ እርስ በራሳችን ልጆቻችንን ይዘን እንድንገኝ። ባለፈው ሳምንት መጠናቀቂያ ላይ በባየር ግዛት ኑረምበርግ ከተማ በኑረምበርግ እና አካባቢው የኢትዮጵያውያን ባህል ማህበር በሚል የተቋቋመው የኢትዮጵያውያን ማህበር የተመሰረተበትን ሀያ አምስተኛ ዓመት በድምቀት ባከበረበት ወቅት ቦታው ላይ ተገኝተን ከሰበሰብነው ድምፅ እየተወሰደውን ነበር ያደመጣችሁት። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ? ከሁለት መቶ በላይ ኢትዮጵያውያንና ትውልድ ኢትዮጵያውያን የተሰባሰቡበት ማህበር በምስረታው 25ኛ ዓመት ድግስ ላይ ከኢትዮጵያ ባህላዊ አለባሳት ትርኢት፣ ምግብና መጠጥ ባሻገር ባለፉት 25 ዓመታት ከምስረታው ጀምሮ የሰራውን ተግባራት ለተጋባዥ እንግዶች አሳይተዋል። ታሪክንም አስደምጠዋል። ከማህበራቸው አብራክ የወጡት ህጻናትም ባህላቸውን አውቀው ቋንቋን ተምረው በኩራት ስለ አገራቸው ታሪክና ባህል በመድረክ ለሌላው ሲያሳዩ ማየቱ የሚፈጥር የሚፈጥረውን ደስታ በቃላት መግለጽ መቻሉ በእርግጥ የሚቻል አይመስልም። በእለቱ ዝግጅታችን በጀርመን ኑረንበርግ ከተማ በኑረንበርግና አካባቢው የኢትዮጵያውያንን ባህል ማህበር ክብረ በዓልን እያየን ስለ ማህበሩ አመሰራረትና ስራውን ቃኛለን። መልካም ቆይታ እርግጥ ከ ሁለት መቶ በላይ ኢትዮጵያውያንና ትውልድ ኢትዮጵያውያንን በአንድ ጃንጥላ ያሰባሰበው የኑረንበርግና አካባቢው የኢትዮጵያውያን ባህል ማህበር የዛሬ 25 ዓመት ሲቋቋም ማህበሩ ዛሬ 25ኛ ዓመቱን ሲያከብር በደገሰበት አይነት በተንጣለለ አዳራሽ ውስጥ ሳይሆን በአንዲት አነስተኛ ክፍል ውስጥ ነበር። ስሙም ቢሆን በኑረንበርግና በአካባቢው የኢትዮጵያውያን መገናኛ ማህበር በሚል ነበር የሚታወቀው። የዛሬ 25 ዓመት በሚኖሩባት ክፍላቸው ኢትዮጵያውያንን በማሰባሰብ ማህበር ከመሰረቱት መካከል አቶ ብርሃነ ማርቆስ ታደሰ ይገኙበታል። አቶ ብርሃነ ማርቆስ ይህንን ማህበር መስርተው በእግሩ አቁመው አሁን መኖሪያቸውን ሰሜን አሜሪካ አድርገዋል። ማህበሩ 25ኛ ዓመት የምስረት በዓሉን ሲያከብር በክብር እንግድነትም ተገኝተው ነበር። አዎ፣ ስሜ ብርሃነ ማርቆስ ታደሰ እባላለሁ። ድሮ ነረምበርግ ስብሰባ ስንጀምር እዚህ ወጣቶች ነን በብዛት። አዚል ሃይም የሚባለው አሳይለም ሆም የሚባለው ቦታ መሰብሰቢያ የለውም። እኔ ቤት ስብሰባ ጀመርን። የመጀመሪያው ሊቀመንበር አቶ መኮንን አበበ ነው እና እኔም ከዛ ከመስራቾቹ ጋር አንድ ላይ ሆኜ እናግዝ ነበረ እና በዛን ጊዜ ከ19 አንበልጥም ነበረ። ምናልባት በ1993 ወደ አሜሪካን ሊሄድ ስር ወደ ሰላሳው እንደዚህ ደርሰናል። እና ዓላማችንን ብዙውን ጊዜ ለመረዳዳት ነበረ። መጀመሪያ አንድ ልጅ ታማ ሙሉ የምትባል እሷን ለማስጠጋት፣ ለማልበስ፣ ለማብላት፣ ለማጠጣት ነበረ መጀመሪያ ስብሰባችን ከዛ በኋላ እየሰፋ እየሰፋ ሄደ። እንደ ጎርጎሮሳውያኑ 1999 ዓ ም በጀርመን ህግና ደንብ መሰረት ህጋዊነቱን ያገኘው የዚህ ማህበር ይህ ወቅቱ ሊቀመንበር አቶ መንግስቱ አበበ በማህበሩ ክብረ በዓል መጀመሪያ የመክፈቻ ንግግር አድርገዋል። በንግግራቸው በዓሉን ለማክበር የመጣው ታዳሚ ኢትዮጵያ ውስጥ በፖለቲካ ልዩነታቸው ለታሰሩ፣ በሰው ሰራሽና በተፈጥሮ የረሃብ አደጋ ለደረሰባቸው እንዲሁም በስደት በተለያዩ የዓለም ሀገራት ተበታትነው በሞት ቀጠፉ፣ ኢትዮጵያውያንን በህሊና ጸሎት እንዲታሰቡ ጠይቀውም ነበረ። አቶ መንግስቱ ስለ ማህበሩ በሰጡን ቃለ ምልልስ እንግዲህ አዲስ ነገር የምለው ምንድን ነው? ያው እስካሁን ድረስ ሲካሄድ የነበረው የምንገናኘው ሁሌ በየወሩ በየወሩ ክፍት ነው ቤታችን። ማንኛውም ኢትዮጵያዊ መጥቶ ቡናና ሻይ ቶ ከኛ ጋር ቁጭ ብሎ ኢትዮጵያውያኖችን አይቶ የሚሄድበት መድረክ ነው። ይህም የተደረገው እንግዲህ ድሮ በየሳምንቱ ነበር፣ ግን አብዛኛውን ቤተሰብ ሲመሰርት ጊዜ ሳይኖር ስራ ሲኖር፣ በዚህ ምክንያት በወር አንዴ በቃናል ብለን ወስንን። አሁን በወር አንዴ እየተገናኘን እንወያያለን። በሀገራችንም ጉዳይ ላይ በዚህ በሀገርም ባለው ሲቹዌሽን የኢትዮጵያን ስደተኞች በሚደረገው አንዳንድ ጉዳይ ላይ እንግዲህ እየተነጋገርን ያለውን ነገር ለመግለጽ እና የዚህ ሀገር ህብረተሰብ እንዲያውቀው ለማድረግ ነው። የዛሬ 25 ዓመት በጀርመን ኑረምበርግ ከተማ የኢትዮጵያውያኑ ማህበር ሲቋቋም ሌላው ከመስራቾቹ አንዱ የነበሩት አህመድ ሲራጅ ዛሬ የማህበራችን 25ኛ ዓመት እያከበር ነው ያለ ነው ያው ከዛሬ 25 ዓመት በፊት ኑረምበርግ ከተማ ማህበሩ ሲመሰረት፣ ያው ከመስራቾቹ አንዱ ሀሳቡን አፍላቂ የነበርኩ ሰው ነኝ። እና 25ኛ ዓመቱን የምናከብረው ባለፉት 25 ዓመቶች ኮሚኒቲው ወይም የኢትዮጵያ መገናኛ ማህበር ምን ተነስቶ ዛሬ ያለበትን ሁኔታና የማህበሩንም አመሰራረት ለአዲስ ለሚመጡትና ወይም በዛ ጊዜ ላልነበሩት ለማስተዋወቅና በአጠቃላይ ከኑሩንበርግ ነዋሪ ጀርመኖች ጋር እና ከሌሎች ማህበሮች ጋር ማህበራችንን 25 ዓመት ኑሩንበርግ ውስጥ ምን ያህል ኢንቲግሬት እንዳደረገ ይህንን ሁሉ ነው የምናከብረው ዛሬ። ምን ምን ሰርታችኋል እስከዛሬ? በተለይ ለኢትዮጵያውያን ምን ምን አድርጋችኋል? ለኢትዮጵያውያን እንግዲህ እንደ ሰማሽው ማህበሩ የተመሰረተው በአጋጣሚ እዚህ ከተማ ውስጥ በደረሰ የሞት አደጋ ነው። ሀዘን ነው ያለ፣ ሁላችንም ከባድ ድንጋጤ ነበር። እና ከዛ ጊዜ ጀምሮ በተለያየ ጊዜ በተለይ ያንን በማስታወስ ሰው ብቻውን መሆን የለበትም በዚህ በባዕድ ሀገር እና ብዙ ስደተኞች ይሄ ደግሞ እንደምታውቂው ኑሩምበርግ ትልቁ የስደተኞች የሚያመለክቱበት ከተማ ነው፣ ዘንዶርፍ የሚባለው እና ብዙዎች በጣም ብዙ ኢትዮጵያኖች የሚመጡበት ወቅት ነበር እና ይሄ ማህበር እነዚህ አዲስ የሚመጡ ኢትዮጵያኖችን በሚገናኝበት ቦታ እንዲመጡ እያደረገ ያንን ብቸኝነታቸውን ቢያንስ በቋንቋ ቁጭ ብሎ ተወያይቶ ያንን ብቸኝነት ትንሽ የሚጋራቸው ሰው መኖሩን እና ሀገሩን የሚያውቁ ሰው መኖሩን እንዲያውቁ ያደርግ ነበር። ከዛም አልፎ በተለያየ ወቅት ስደተኞች ብዙ የሚደርስባቸውን ችግር ከጎናቸው ቁሞ ለሚመለከተው መስሪያ ቤት በማመልከት እንደዚሁ ሆስፒታል ገቡ ወገኖቻችንን ሆስፒታል ድረስ እየሄዱ መጠየቅ ትልቁ ስራችን ነበር። ከዚም አልፎ ሀገራችን ውስጥ በሚደርሱ የተለያዩ ችግሮች በተለይም በአሁኑ ጊዜ ከባድ ሁኔታ የሚወራው የረሃብ ዜና ሀገራችንን በተለያዩ ወቅት አጋጥሟታል። ለዚያም ትልቅ አስተዋጽኦ ያደረግንበት ጊዜ ነው እና ብዙ ስራዎችን ነው ሶሻል ስራዎችን የሰራ ነው የዚህ የኮሚኒቲ እዚህ መመስረት። ከዛም በኋላ ብዙ ብዙ ማህበሮች እንዲቋቋሙ መሰረት የሆነ ነው። ለምሳሌ ከዛ በመቀጠል የስፖርት ማህበር ተቋቁሟል እዚህ ኑርምበርግ ውስጥ። ከዛም ቀጥሎ ሌሎች ለምሳሌ የህብረት ክንድ በኤድስ ላይ የዛ ኮሚኒቲ መስራቾች ነን። ይህንንም ህብረት ክንድ በኤድስ ላይ ትልቅ ስራ እየሰራ ያለ ማህበር ነው። እነዚህ ሁሉ ማህበሮች የዚህ ኮሚኒቲ ጥንካሬና የዚህ ኮሚኒቲ ውጤቶች ናቸው። በባየር ግዛት በኑርንበርግ ከተማና አካባቢው በቁጥር እስከ አንድ ሺህ ኢትዮጵያውያን ይኖራሉ ተብሎ እንደሚገመት የነገሩን አቶ አህመድ ሲራጅ በመቀጠል ያ በዚህ አጋጣሚ ያው ከ25 ዓመት በኋላ ያንን ሁኔታ ለማስታወስ መቻላችን ለእኔ ትልቁ ደስታ ነው። በእርግጥ ማህበሩ በሀዘን ቢቋቋምም ግን እንደዚህ እንድንሰባሰብና ከዛም በኋላ ይሄ ማህበር አሁን ከአንድ አመት በፊት ትልቅ የእድር ማህበር እንዲቋቋምም መሰረት የሆነ ነው። ይህ እድር አሁን አሁን በአሁኑ ጊዜ ከ250 በላይ አባላት አሉት። ጀርመናውያን ምን ይላሉ? ጀርመኖች የመጀመሪያው ወቅት ብዙም ከጀርመኖች ጋር የመቀራረብ እንትናችን ደካማ ነበር። ግን አሁን ብዙ እህት ማህበራት፣ የጀርመን ካልቸር ቢሮ ከኛ ጋር በጣም በሰፊው እየሰራ ያለ እና ከሌሎች አፍሪካ ማህበሮችም ጋር ብዙ የተለያዩ አፍሪካ አገሮች ማህበራት አሉ እንደዚሁ ከእነሱም ጋር አብሮ የሚሰራ ማህበር ነው። የኛም የኢትዮጵያ ኮሚኒቲ በኑሩን በር የህብረት ክንድ በኤድስ ላይ በሚል ማህበር ውስጥ የሚያገለግሉት ወይዘሮ ገነት የማነ በዚህ ማህበር በተለይ በገንዘብ ያዥነት አገልግለዋል። ማህበሩ በተለይ እዚህ ለሚያድጉ ህጻናት ባህልን በማስተዋወቅ ረገድ ትልቅ ሚናን እንደሚጫወት ተናግረዋል። ማህበሩ እንግዲህ በጣም በጥቂት ሰዎች ተመስርቶ ለዚህ ለትልቅ እድል የበቃ ነው። እኔ በተለይ የማስታውሰው እኔ በመጣሁበት ሰዓት ቢያንስ አራት ህጻናት ነበሩ። ዛሬ ግን እግዚአብሔር ይመስገን በጣም ብዙ ህጻናቶች አሉን። የእነሱን ህጻናቶቻቸውን፣ ባህላቸውን፣ ወጋቸውን ቋንቋቸውን እንደዚሁ እየተገናኘን ስለምናስተምርና ከእኛ ብዙ ነገር ስለሚያዩ በጣም ትልቅ ደስታ ነው የሚሰማኝ። ማህበሩ በተለይ አዲስ ለሚወለዱት ኢትዮጵያውያን ትምህርትን በመስጠቱ ረገድ ከፍተኛ ስራ እየሰራ ነው ያሉት ወይዘሮ ገነት በመቀጠል ያው እንግዲህ፣ እዚህ የሚያድጉ ልጆች በአብዛኛው በትምህርት ቤት የሚያውቁት የጀርመን ባህል ነው፣ ሆኖ እዚህ በምንሰባሰብበት ጊዜ ልጆቻችን በአንድ ላይ በህብረት መኖርን እንዲያውቁ፣ መተሳሰብን እንዲያውቁ፣ በተለይ ደግሞ እዚህ በሚገናኙበት ጊዜ በአማርኛ እንዲያወሩ ነው የምናደርገው እና መናገር ፈልገው ነገር ምንድ ነው አሁን ያለው ህብረተሰብ እዚህ ያለው ኮሚኒቲው ሲጠራ ብቻ ተገኝቶ በዓል ማክበር ሳይሆን ኮሚኒቲ ውስጥ ተገኝቶ ወርሃዊ ክፍያን በመክፈል አባል በመሆን ኮሚኒቲውን ቢረዳው ብዙ ነገሮች እንሰራለን ብዬ አስባለሁ። ግን በአብዛኛው አሁን ማንኛውም ኢትዮጵያ ሲጠራ ይመጣል፣ ግን አባል የመሆን ቻንሱ ግን ብዙ አይደለም። ስለዚህ ህዝቡ ወደ ኮሚኒቲው ቀርቦ ተመዝግቦ የአባልነት ክፍያውን እየከፈለ ቢያሳድገው ግን የበለጠ ብዙ ነገሮች ከከተማው ህዝብ ጋር ተባብረን ለልጆቻችን ቢያንስ ትምህርት ቤት የመክፈት ቻንስ ሊኖረን ይችላል። አዳራሽ ሊሰጠን ይችላል። መስተዳድሩ ያንን ያንን ለማድረግ አስተማሪ መቅጠር ይችላል። ኮሚኒቲው ስለዚህ ቢደግፈው ብዬ አስባለሁ፣ ሲጠራ ብቻ ከሚመጣ። ይሄንን ባስተላልፍ ደስ ይለኛል። Ein Infostand hier vorbereitet für die Leute, die sich über Äthiopien sich informieren wollen, über die politische Situation in Äthiopien, über die Menschenrechtslage. የክብረ በዓሉን መድረክ በአማርኛና በጀርመንኛ ቋንቋ በመምራት ታሪክ፣ ባህል እያስተዋወቁ ፈገግ እያሰኙ የመሩት የማህበሩ አባል አቶ ትርፌ ፈቃዱ ስለ ወቅታዊው የኢትዮጵያ ፖለቲካ ሁኔታና የሰብአዊ መብት አያያዝ በተለይ ደግሞ በወቅቱ ኢትዮጵያ ውስጥ ስላለው ተፈጥሯዊ ችግር በተመለከተ ማህበሩ መረጃዎችን ማዘጋጀቱንና ሰዎች እየወሰዱ ማንበብ እንደሚችሉ ሲገልጹ ነበር ያደመጥ ነው። ማህበሩ በተለይ በኢትዮጵያ በድርቅ ለተጎዱ ኢትዮጵያውያን የእርዳታ ማሰባሰቢያ ዝግጅትን መጀመሩ ተመልክቷል። ይህ ማህበር እንደተቋቋመ የኢትዮጵያውያኑን ቡድን የተቀላቀሉትና በማህበሩ በርካታ ስራዎችን የሚሰሩት አቶ ካሱ ለገሰ ማህበሩ ይላሉ፣ እኔ እንግዲህ ማህበሩ እንደተመሰረተ በተመሰረተ እንዲያውም ገና በአመቱ ነው የመጣሁት እዚህ ሀገር ላይ እንዲያውም የመጀመሪያው የስራ አስኪያጅ ኮሚቴ ሲመሰረት ወይም ማህበሩን ህጋዊ በሚደረግበት ሰዓት የነበርኩኝ እና ከዛ ጊዜ ጀምሮ በመጀመሪያ በአባልነት ከዛም ደግሞ አክቲቪ የመጀመሪያዎች ሁለት ዓመታት በጸሐፊነት ከዛ ማህበሩን ደግሞ ለስድስት ዓመታት በሊቀመንበርነት ሁሉ መሪቻለሁኝ። ሁሌ ኮሚኒቲው ጋር እኔ የቀረበ ድርሻ አለኝ በማንኛውም አስተዋጽኦ በኩል ሁልጊዜ አክቲቭሊ ምንቀሳቀስ ማህበራችን አመሰራረቱ ሰዎችን ለማገናኘት ነው። ከዚያ በቀጣይ ግን ከኢትዮጵያ ጋር ያለውን ግንኙነት ለማጠናከር መስራት ነው ሲሉ አቶ ካሶ ለገሰ ተናግረዋል። ከዛ በቀጣይነት ግን እንዲያውም በማህበሩ ህገ ደንብ ላይ ያለው ከሀገር ቤት ጋር ያለውን ኮኔክሽን ለማጠንከር በአገር ቤት በተፈጥሮና በሰው ሰራሽ ችግሮች በሚደርሱ አደጋዎች ጊዜ ማህበሩ የራሱን የሆነ አስተዋጽኦ እንዲያደርግ ህጉ ራሱ ይጠይቃል። በዛ መሰረት በተለያየ ጊዜ የድርቅ አደጋ ወይም የረሃብ ችግር በመጣ ጊዜ ማህበሩ አክቲቭሊ አስተዋጽኦ ያደርጋል። ከዛ ውጪም ደግሞ በሰብአዊ መብት ጥሰቶች ወይም በመሳሰሉት ሁኔታዎች ላይ ባሉ ጊዜ ማህበሩ ድምፁን ከማሰማትም በላይ ማድረግ የሚገባውን ያደርጋል። በስደተኞች ዙሪያ ከተመጣ ደግሞ የስደተኞችን የመብት ጉዳይ ለማስጠበቅ ከከተማው አስተዳደር ጋር እስከ ቡንደስ ካንስለር ጽፈት ቤት ድረስ ጽሁፎች በመጻጻፍ አስተዋጽኦ ያደረገበት ጊዜ ሁሉ አለ። ከዛም በተጓዳኝነት ደግሞ በአካባቢያችን ካሉ ከሌላ ከተማ ጋር ካሉ ኢትዮጵያውያን ኮሚኒቲዎች ጋር የቅርብ ግንኙ ግንኙነት በማድረግ በጋራ የሚሰሩ ስራዎችን አንድ ሁለት ጊዜ ለማድረግም ተሞክሯል። በአፍሪካውያን ማህበራት ጋርም ሁሌ ግንኙነት በማድረግ አስተዋጽኦ ያደርጋል። በአብይ ግን በኢትዮጵያውያን ዙሪያ ነው የምናደርገው። ይህም በዚህ አካባቢ ያለውንና በሀገር ቤት ያለውንም ህብረተሰብ ከመርዳት አንጻር ሁሌ ድርሻ አለው እና አሁን እንዲያውም ከዚህ ዝግጅት በኋላ የሚቀጥለው ፕሮግራማችን ምንድን ነው? በወቅቱ እንደሚታየው በአሁኑ ሰዓት ላይ ከፍተኛ የሆነ ረሃብ ችግር አለ። ለዚህ ከፍተኛ የሆነ መርሃ ግብር እያወጣን ነው። በቀጣይነት የምንሰራው ለወገኖቻችን የአስተዋጽኦ ለማድረግ የአካባቢውን ህብረተሰብ በማስተባበር አንድ ጠንከር ያለ እርዳታ ለማድረግ ቀጣይ ፕሮግራማችን እሱ ይሆናል። አርቲስት ታምሩ ዘገየ በኑረንበርግ ከተማ ሲኖር ሁለት ዓመት ግድም ሊሆነው ነው። ታምሩ ምንም እንኳ ሲወለድ ጀምሮ እግሩ በሽተኛ ቢሆንም በዓለም ድንቃ ድንቅ መዝገብ ተመዝግቧል። በጀርመን ሀገርም በተለያዩ ግዙፍ የቴሌቪዥን ጣቢያዎች የአክሮባት ችሎታውን ሲያሳይ ቀርቦ በብዙዎች ዘንድ ታዋቂነትን አግኝቷል። በኑረንበርጉ የኢትዮጵያውያን ማህበር ላይ ተገኝቶ ይህንኑ ችሎታውን አሳይቶ አዝናንቷል። እንገናኛለን። ከዘጋጆቹ ጋራ የሆነ ጊዜ አንድ ጊዜ እንደውም ከዛሬ እንደመጣው ሰሞናት የሆነ ትንሽ የሾው ውጤ ነገራት ሳይችላቸው ነበረ እና ሳቀ። ይህን ፕሮግራም ቆይቻለ ወይ ያው ግን፣ ለወደፊቱ ግን ሞር የበለጠ ደግሞ ኮንታክት ፈጥሬ ብዙ ነገር መስራት እንፈልጋል። በኢትዮጵያውያን ማህበር ሀገራችን ላይ በብዙ ነገር ማለት ነው። በኢትዮጵያ ባህል የከሸነው ዶሮ፣ በከሰል የተፈላው ቡና፣ ምስር ሽሮ ሳይቀር ከወጣት የዘመናዊ ሙዚቃ ባንድና የወጣት ኢትዮጵያውያን ልጆች ባህላዊ የኢትዮጵያ ብሄር ብሔረሰቦች ውዝዋዜ ጀርመናውያኑን አፍዝዞ እኛ ኢትዮጵያውያኑን ደግሞ ኩራት አላብሶ ከእስክስታውም ወገብ አስፈትሾ በፍቅር በደስታ ለዓመት አይለየን ለዓመት እንዲሁ በድግሱ አሰባስቦ ያገናኘን አሰኝቷል። በደስታ ቃለምልልስ መስጠት እስኪያቅታቸው እምባ የተናነቃቸው የወቅቱ የማህበሩ ፕሬዚዳንት አቶ አበበ መንግስቱ በመጨረሻ ያላቸው መልእክት ደግሞ እኔ እንግዲህ መናገር የምፈልገው እዚህ ፈራይን ውስጥ ወይም ደግሞ ማህበር ስገባ ኢትዮጵያኖች መገናኘት እንዳለባቸው አውቃለሁ። ስለዚህ ያን ነገር አጠናክሬ በግሌ ነው መስራት የምፈልገው። ኢትዮጵያኖች ተገናኝተው ያለባቸውን ልዩነት ትተው አብረው መሆን እንዳለባቸው የሚል ሀሳብ ስላለኝ አሁንም ወደፊትም ተገናኝተው ያለባቸውን ችግር ራሳቸው ነው ማስወገድ የሚችሉ። ስለዚህ የእኔ ጥሪ ወይም ደግሞ እንትን ተገናኝተን ባለን ችግር ወይም ደግሞ በልዩነታችን ተቻችለን አብረን ሆነን ይህን ሀገር እንድናሳድግና ለዓለም ጥሩ ስም ሀገራችን እንዲኖራን ለማድረግ እንድንሞክር ጥሬ እናቀርባለሁ እና አመሰግናል የዝግጅት ክፍላችን ኑረምበርጎች እንግዳ ተቀባዮች መሆናቸውን ምስክርነት ሳይሰጥ ማለፍ አይፈልግም። ከሁሉ ከሁሉ ግን ዝግጅቱ በተባለበት ሰዓት ተጀምሮ በተባለበት ሰዓት ማብቃቱ እውነትም የጀርመናውያኑን የሰዓት ማክበር ባህልን ወርሰዋል ያሰኛል የኑረንበርግ የኢትዮጵያውያን ባህል ማህበርን ልምድ መቅሰም ይገባናል ሳንል ማለፍ አንሻም አድማጮች ለዝግጅቱ መሳካት የተባበሩኝን የማህበሩን አባላት የክብረ በዓሉን እድምተኞች በዶቸ ቬለ ስም በማመስገን የምሰናበተው አዜብ ታደሰ ነኝ ጤና ይስጥልኝ።